Foreign Service Institute, Amharic Basic Course Unit 17 Basic Sentences for Learning Masfat Safi Makina Safi Lips Safi Bamakina Safi Betwist And I ከተያየን ብዙ ጊዜ ሆነን። አሁን ከተያየን ሁለት ወር አለፈን። አሁን ምን ላድርግለው? ሙሉ አሰፋ፣ ማሰፋት፣ ያሰፋል። አንድ ሙሉ ልብስ ለማሰፋት እፈልጋለሁ። መልካም። ለመቼ እንዲደርስ ለወት ይፈልጋሉ? ለዛሬ ሳምንት ቢያደርሱልኝ እወድ ነበር። ተለካ፣ መለካት፣ ይለካል፣ ይቻላል። አሁን ልብሱ እንዲለካ ለወት ይፈልጋሉ? መለካት፣ አዎን፣ ይለኩልኝ። እጅጌ፣ ትከሻ፣ ሰፊ እጄ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪ ጠባብ። ሱሪው ጠባብ ይሁን እለዎት? ግርጌ ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያድርጉልኝ። አጭር ኮቱን አጭር ላድርግ እለዎት? መካከለኛ በጣም አጭር አይሁን፣ መካከለኛ ቢያደርጉት ጥሩ ነው። ተዘጋጀ መዘጋጀት ይዘጋጃል። እንግዲያስ በሚመጣው አርብ በስምንት ሰዓት ይዘጋጅለዎታል። ዋጋውን አሁን ልክፈለወት? ግድ የለም ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህና ዋሉ። ፎር ፍሎንስን በመኪና ሰፊ ቤት ውስጥ ጤና ይስጥልኛ አቶ ለማ፣ ከተያየን ብዙ ጊዜ ሆነን። አሁን ከተያየን ሁለት ወር አለፈን። አሁን ምን ላድርግለው? አንድ ሙሉ ልብስ ለማሰፋት እፈልጋለሁ። መልካም። ለመቼ እንዲደርስልዎት ይፈልጋሉ? ለዛሬ ሳምንት ቢያደርሱልኝ እወድ ነበር። ይቻላል። አሁን ልብሱ እንዲለካልዎት ይፈልጋሉ? አሁን ይለኩልኝ። እጄ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪው ጠባብ ይሁንልዎ? ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያደርጉልኝ። ኮቱን አጭር ላድርግ ልዎት በጣም አጭር አይሁን፣ መካከለኛ ቢያደርጉት ጥሩ ነው። እንግዳስ በሚመጣው አርብ በስምንት ሰዓት ይዘጋጅልዎታል። ዋጋውን አሁን ልክፈልዎት? ግድ የለም ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህና ነው አሉ በመኪና ሰፊ ቤት ውስጥ። ጤና ይስጥልኝ አቶ ለማ፣ ከተያየን ብዙ ጊዜ ሆነን። አዎን፣ ከተያየን ሁለት ወር አለፈን። አሁን ምን ላድርግለዎ? አንድ ሙሉ ልብስ ለማሰፋት እፈልጋለሁ። መልካም። ለመቼ እንዲደርስለዎት ይፈልጋሉ? ለዛሬ ሳምንት ቢያደርሱልኝ እወድ ነበር። ይቻላል። አሁን ልብሱ እንዲለካለዎት ይፈልጋሉ? አዎን፣ ይለኩልኝ እጀ ረጅም ስለሆነ እጅጌውን ረጅም ያድርጉልኝ። ደግሞ የኮቱ ትከሻ ሰፊ እንዲሆን እፈልጋለሁ። ሱሪው ጠባብ ይሁን? ሎ ጠባብ ሱሪ ስለማልወድ ግርጌውን ሰፊ ያድርጉልኝ። ኮቱን አጭር ላድርግለት? በጣም አጭር አይሁን፣ መካከለኛ ቢያደርጉት ጥሩ ነው። እንግዲያስ በሚመጣው አርብ በስምንት ሰዓት ይዘጋጅልዎታል። ዋጋውን አሁን ልክፈሎት? ግድ የለም ልብሱን ሲወስዱ ይከፍሉኛል። እግዚአብሔር ይስጥልኝ። ደህና ዋሉ። ወደ አገራችሁ ስትመለሱ ምን መስራት ታስባላችሁ? ለውጭ ጉዳይ ሚኒስቴር እንሰራለን። ከአሜሪካ ወደ ኢትዮጵያ እንደ ተመለሳችሁ የት ታርፋላችሁ? ጊዮን ሆቴል ውስጥ ማረፍ እንፈልጋለን። ይህ መኪና እንዲሰራ ለማን ልንገር? ለለማ ንገረው። ለማ የፈለገውን መጽሐፍ መቼ ትሰጠዋለህ? ከመጣ ዛሬ ከሰዓት በኋላ ሰጠዋለሁ። አባትን ለማየት መቼ ወደ አገር ትሄዳለህ? ገንዘብ እንዳገኘሁ እሄዳለሁ። ስንት ገንዘብ ትሰጣታለህ? የምትፈልገውን ያህል እሰጣታለሁ። የሚነግርሽን ነገር ትነግርኛለሽ? አዎ፣ ነግርሃለሁ። ለማ ከአሜሪካ ከተመለሰ በኋላ ከማን ጋር ይሰራ ነበር? ከአባቱ ጋር ይሰራ ነበር። ወደ አዲስ ከተማ ከሚሄዱ ሰዎች ጋር ትሄጃለሽ? የለም፣ አልሄድም። ይህን ነገር ስላየሽው በጣም ደስ አለሽ? አዎ፣ ስላየሁት ደስ አለኝ። ዛሬ ስለመጣው ሰውየ ምን ታውቃለህ? እሱ ተማሪ እንደ ነበር ብቻ አውቃለሁ። አቶ ዮሀንስ ለምን ወደዚህ እንደ መጣ ታውቃለህ? አዎ እናቱን ለማየት ነው። ስለ ጠየቀህ ጥያቄ አሁን ምን ትመልሳለህ? አሁን መልስ የለኝም። ለሚወድቅ ሰዎች ምን ማድረግ ትፈልጋለህ? አንድ በጣም ጥሩ መኪና መስጠት እፈልጋለሁ። በሁለት ሰዓት ቢሄዱ አብረሃቸው ትሄዳለህ? ብችል አብራቸው እሄዳለሁ። አቶ ለማ ሁልጊዜ ለምን ይተክዛል? በእውነቱ ለምን እንደሆነ አላውቅም። አቶ ዮሐንስና ባለቤቱ ጠላ ሲጠጡ አየኋቸው። የለም አላየኋቸውም። ቡና ከመጠጣትህ በፊት ወደ እኛ መምጣት ትችላለህ? የለም አልችልም። ገንዘቡን እስኪያገኝ ድረስ እዚህ ይቆያል? አዎ እዚህ ይቆያል። መኪናውን ቢያድሰው ገንዘብ ትሰጠዋለህ? አዎ አምስት ብር ሰጠዋለሁ። የአገርህ ሕዝብ ቢማር በጣም ትወዳለህ? አዎ በጣም እወዳለሁ። የቤተ ክርስቲያኑን መግቢያ የሚያውቀው ማን ነው? የአቶ ዮሐንስ አባት ነው። በጠቅላላው ቢሸጠው በስንት ገዛዋለህ? በአምሳ ብር ቢሸጠው ገዛዋለሁ። ነገሩን በቀላሉ ስለምታስተውለው ለእሷ መንገድ ጥሩ ይመስልሃል? አዎ በጣም ጥሩ ይመስለኛል። ልብሱን በእጁ ቢዳብሰው ጥሩ መሆኑን ማወቅ ይችላል? አዎ ይችላል። እኪሱ ውስጥ የነበረውን ቦርሳ ማን ወሰደው? ተማሪዋ ወሰደችው። የአቶ ዮሐንስ ልጅ የምታጠናውን ትምህርት ታውቃለህ? አማርኛ ቋንቋ ነው። አምስት ብር ያህል ቢሰጥህ አንተ ምን ትሰጠዋለህ? አንድ በጣም ጥሩ ሙሉ ልብስ ሰጠዋለሁ። ሁልጊዜ በአማርኛ ቢናገር አማርኛው ይሻሻል ይመስልሃል? አዎ በጣም ሊሻሻል ይችላል። ወደዚህ መምጣት ቢረሳ አንቺ ወደ እሱ ትሄጃለሽ? አዎ እሄዳለሁ። አቶ ለማ ደህንነቱ ቢነግርህ መጥተት ትነገረኝ አለህ? አዎ መጥቼ ነግርሃለሁ። አስተማሪያችን እረፍት መቼ የሚኖረው ይመስልሃል? አንድ ወር በኋላ ይኖረዋል። በሽታው እየተሻለው ሄደ? አዎ በጣም ተሽሎታል። ጉንፋኑ ቢሻላቸው ይመጣሉ? የለም አይመጡም። ፀሐይ እስክትጠልቅ ድረስ ምን ትሰራለህ? መጽሐፍ አነባለሁ። የገንዘብ ቅናሽ ቢያደርግልሽ አልጋውን ትገዥዋለሽ? አዎ፣ ገዛዋለሁ። ይህን ነገር ርካሽ ቢያደርጉት ብዙ ሰዎች ይገዟቸዋል። በእውነቱ አላውቅም። ጠረጴዛውና ወንበሩ ውድ ካልሆኑ ልግዛቸው። በጣም ውድ ከሆኑ አትግዣቸው። ለስንቅ የሚሆን ዳቦ ለመግዛት የት መሄድ ያስፈልጋል? ወደ ሆቴሉ መሄድ ያስፈልጋል። ዕዳውን ለመክፈል ማን መጣ? ከበደ መጣ። ዛሬ ፈተና የሚወስድ ማን ነው? ከበደ ነው። ፈተናውን የሚቀበሉት ሰዎች መጡ? የለም፣ አልመጡም። መከራን የሚፈልግ ሰው የሚገኝ ይመስልሃል? መከራን የሚወድ የለም። የምትፈልጉትን ስንቅ አገኛችሁ? የለም፣ አላገኘንም። ሰው የሚሞትበትን ጊዜ ያውቀዋል? የሚሞትበትን ጊዜ አያውቀውም። ይህ ስንቅ ሲያልቅ ሌላ ከየት ታመጣላችሁ? ካገራችን እናመጣለን። ለሰበረችው ሰዓት ስንት ገንዘብ ከፈለች? አስራ አምስት ብር ከፈለች። ወንበሩን ማን ሲሰብረው አየህ? የወይዘሮ ጥሩ ነች ትንሿ ላይ ስትሰብረው አየሁ። የጠፋውን መኪና የት አገኙት? አዲስ ከተማ ውስጥ አገኘሁት። ስልክ ስደውል የመለሰ ማን ነው? ስልኩን የመለስኩ እኔ ነኝ። የምትፈልገውን የስልክ ቁጥር ሰጠሃት? አዎ ሰጠኋት። አሁን ያጣሃውን ነገር የምታገኘው ይመስልሃል? የለም አይመስለኝም። ምክንያቱን የሚነግረኝ ሰው ማን ነው? አስተማሪው ነው። የምታስቡትን ለማወቅ ጠየቃችሁ? ምን ታስባላችሁ ብሎ ጠየቀን። በቦርሳው የሚወስደውን ገንዘብ ለማን ይሰጠዋል? ለእናቱ ይሰጣታል። የሚያሰፋውን ልብስ አይነት አየህ? አዎ፣ ነጭ ነው። መኪና፣ ሰፊ ቤት። የት ይገኛል? ይገኛል በአዲስ ከተማ ውስጥ ይገኛል። ከበደ አንድ ሙሉ ልብስ ለማሰፋት ማታ ማታ ይሰራል። ለሁለት ሳምንት ያህል ለመስራት አስቧል። ልብሱን መቼ ማሰፋት እንደሚፈልግ ታውቃለህ? ለጊዜው አላውቅም፣ ግን ለማን ጠይቄ ልነግረዎት እችላለሁ። ረጅም ሰው እንደማወድ ማን ነገረህ? ትንሿ አህትሽ ነገረችኝ። በጠባብ መንገድ ለመሄድ ከወደድህ ለምን በዚህ መንገድ መጣህ? ለስራዬ ቅርብ ስለሆነ ነው። ልብስዎን የሚሰፋልዎት ሰው ማን ነው? ባለቤቴ ጥሩ ልብስ ሰፊ ስለሆነች የራሴንና የልጆቼን ልብስ ትሰፋለች። ለምን ያገራችሁ ሴቶች ረጅም ልብስ ይለብሳሉ? ረጅም ልብስ ስለሚወዱ ነው። አሜሪካ ውስጥ ምንታ አላችሁ? ብዙ ነገሮች እናያለን። ክረምት ሲያልፍ ቤት ለመስራት አስባችኋል? እኔ እኔና ወንድሜ አንድ ጥሩ ቤት ለመስራት ተዘጋጅተናል። በአሜሪካ ውስጥ ብዙ ረጅም ሰው ይገኛል። አዎ ይገኛል። ትልቅ መኪና ትወዳለህ? መካከለኛ መኪና ወዳለሁ። ድርሰት መኪና በአሜሪካ ውስጥ የተለመደ ነው። መለመድ የተሰፋ ልብስ እገዛለሁ። መሰፋት ፋሲካ ይደርሳል። ለፋሲካ በዓል ወደ አዲስ አበባ እሄዳለሁ። ቀደም ብሎ መጣ። ቀደም ማለት ከወንድሜ ጋር ስምምነት አደረግን። በስምምነታችን መሰረት ወደ አገራችን ሄድን። ጓደኛችንን ለማየት ወደ ተማሪ ቤት ሄድን። ስራ እጅግ እወዳለሁ። በኢትዮጵያ ውስጥ ወደ መኪና ሰፊ ቤት መሄድ በጣም የተለመደ ነው። የተሰፋ ልብስ መግዛት የተለመደ ስለሆነ አብዛኛው ሰው ልብሱን ወደ መኪና ሰፊ ቤት ይወስዳል። የፋሲካ በዓል ስለደረሰ አቶ ከበደ አንድ ሙሉ ልብስ ለማሰፋት ወደ መኪና ሰፊ ቤት ሄደ። አቶ ለማ በከተማው የታወቀ ልብስ ሰፊ በመሆኑ ብዙ ሰዎች ልብሳቸውን ወደ እርሱ ሱቅ ስለሚያመጡ አቶ ከበደ ቀደም ብሎ ልብሱን ወደ ለማ ሱቅ አመጣው። አቶ ለማ የአቶ ከበደን ልብስ ከመለካቱ በፊት እንዴት ሆኖ እንዲሰፋለት ጠየቀው። አቶ ከበደም ሱሪው ሰፊ እንዲሆን፣ እጅጌው ረጅም እንዲሆንና ኮቱ መካከለኛ እንዲሆን ነገረው። በዚሁ ስምምነት መሰረት አቶ ለማ ልብሱን ለክቶ ከጨረሰ በኋላ በሚመጣው ሳምንት መጥቶ የተሰፋውን ልብስ እንዲወስድ ነገረው። ለፋሲካ በዓል አቶ ከበደ አዲሱን ልብስ ለብሶ ወደ ቤተ ክርስቲያን ሄደው ስለነበር የቅርብ ጓደኞቹ አዲሱ ልብስ በጣም እንደ ተስማማው ስለነገሩት እጅግ ደስ ብሎት በዓሉን አሳለፈ። ጥያቄዎች። አቶ ከበደ የት ሄደ? አቶ ከበደ ወደ መኪና ሰፊ ቤት ለምን ሄደ? ለምን አንድ ሙሉ ልብስ ለማሰፋት ፈለገ? አቶ ለማ በከተማው የታወቀ ልብስ ሰፊ ነው። አቶ ከበደ ለምን ወደ አቶ ለማ ሱቅ ቀደም ብሎ ሄደ? አቶ ለማ የአቶ ከበደን ልብስ ከመለካቱ በፊት ምን አለ? አቶ ከበደ ሱሪው ጠባብ እንዲሆን ፈለገ። ኮቱ ረጅም እንዲሆን ይወዳል። አቶ ከበደ ልብሱን መቼ ለመውሰድ ተስማማ? ለፋሲካ በዓል አቶ ከበደ ምን አደረገ? የቅርብ ጓደኞቹ ለአቶ ከበደ ምን አሉት? በኢትዮጵያ ውስጥ ወደ መኪና ሰፊ ቤት መሄድ የተለመደ ነው። የልብስ መስፊያ ዋጋ ውድ ነው። በአሜሪካ ውስጥ አብዛኛው ሕዝብ የተሰፋ ልብስ ይገዛል። This is the end of Unit 17.